ጋምቤላ ክልል ውስጥ ሰሞኑን እየተፈጠሩ ባሉ ግጭቶች ብዙ ሕይወት መጥፋቱ እየተዘገበ ነው። በጋምቤላ ከተማ እንዲሁም በኒለንና በኦሚኒያ ሰፈሮች ስደተኞች በሚጠለሉባቸው ኢታንግና ፉኝዶ አካባቢዎች ሁሉ በክልሉ አኝዋና ኙዌር ብሔረሰቦች አባላት መካከል ዛሬን ጨምሮ ግጭቶች እየተካሄዱ መሆናቸው ተዘግቧል። በአንዳንድ ዘገባዎች መሰረት እስከ ሀያ ሰው መገደሉ ተነግሯል። ሰሞኑን እኛ ያነጋገርናቸው ግን ባለፉ ሁለት ወራት ውስጥ ብልጭ ድርግም በሚሉ ግጭቶች እስከ ሀምሳ ሰው ህይወት መጥፋቱን ይናገራሉ። ለመሆኑ የሰሞኑ ግጭት እንዴት ተነሳ? አንድ የጋምቤላ ከተማ ነዋሪና ጉዳዩን በቅርበት የሚከታተሉ ሰው አነጋግሬ ነበር። ማምሻውን ችግር የተፈጠረ መጀመሪያ ነው ያለው ተማሪዎች ነው እዛ ቦምቤ የሆነ ቦምቤ

ከዛም ድንጋይ ይዞ ወርወራ ጀመሩ። ማ እዛ ኃይለኛ ተኩስ የተጀመረ እና ምንም ሰው አልተገደለ። ማን ነው ድንጋዩን የወረወረው? ማን ነው? ሁለቱ ነው። እነማን? ማን ናቸው እነሱ? ዋኛው ኗርን ኗር ነው። እርስ በራሳቸው መወራወር ጀመሩ። አዎ መወራወር ጀመሩ። ተማሪዎች ናቸው። ምን አይነት ቦምብ ነው የተጠመደው? ቦምብ ተጠመደ ማለት ምን ማለት ነው? ያው ቦምቡ ነው፣ በእጅ የሚወራወረው ቦምብ ነው። እሺ፣ የእጅ ቦምብ ነው እና ይሄ የእጅ ቦምብ ተወረወረ ወይስ ምንድን ነው የሆነው? እስኪ መጀመሪያ ላይ አልተወራወረም። ተጠምዶ ነው ተጠምዶ ነው። እሺ የሆነ ሲስተም አለ። እሺ የሚጠመደበት በገመድ በምናምን አድርገውት ነው፣ በሱ ነው። ከዛ ጎትተው ከአምስሩ እንዲመታ ያደርጉታል ማለት ነው። አው ጎትቶ ይወታልና ከዛም ሁሉ እሺ፣ ሲገባ አሁን ይፈነዳል። እንደዛ ነው። እህ እህ እነዛ ተማሪዎቹ ደግሞ ከዛ ሲወቱ ወደ አካባቢያቸውን ለመለስ ከተማ በከተማ መሃል ስለሚያቋርቱት በቡድን ተሰብስበው ያው ከተማ የተገኘ ሰው በቦክስ ማምታት ጀመሩ። እነማን ወደ ባንክ? አዎ፣ ወደ ባንክ ቤት አካባቢ ማጆሪያ ነው። እሺ፣ ደርሱ ደግሞ ያው ሰዎች መደብደብ እና የተገኘን የሱዳን ባንደራ ወደ ላይ ማን ነው ሰቃዩ? እነዚህ ኗር ተማሪዎች ናቸው። የት ነው የሰቀሉት? ባንዲራውን የተከሉት? እዛ ነው ግቢያቸው አካባቢ ነው። ትምህርት ቤት ውስጥ አይደለም። ኒለን የሚባል ሰፈር አለ። ኒለን? አዎ የንሱ ሰፈር ነው። እሺ። ኒለን የንሱ ሰፈር ነው። እሺ። ወደ ጋምቤላ ግብርና ዩኒቨርሲቲ የሚሄድ እሺ። እዛ ነው የተከሉት። እነዚህ ሰዎች እነዚህ ሰዎች ኢትዮጵያውያን አይደሉም እንዴ? አለ። ግማሽ ኢትዮጵያውያን አሉ፣ ግማሽ ሱዳናዊዎች ናቸው ደቡብ ሱዳን ማለት ሆነው? እሺ እና ባንዲራውን የሰቀሉት ደቡብ ሱዳናውያኑ ናቸው ወይስ ኢትዮጵያውያኑም አብረው ነው? አብረው ነው። አንድ ላይ ነው። ጥቃትና በበቀል እርምጃዎች የክልሉን የገጠር መንገዶች ሥራ ቢሮ ምክትል ኃላፊ ኢንጂነር ጋዴትን ጨምሮ የብዙ ሰው ሕይወት ጠፍቷል። ይህ ግጭት የአካባቢውንም ሰው ሕይወት እየበላ ለጉዳትም እየዳረገ እስከ ስደተኞች መጠለያዎች እየተዛመተ ይመስላል። ሚድ ነው ሚድ ትናንት የሆነ ትንሽ ግጭት ነበረ። እሺ፣ አሁን ዛሬ በላ ነው ግን እዛ ጉዳት የደረሰበት አለ ከስደተኞቹ መካከል? አዎ፣ እኔ በመሆኔ ነው የሰማሁት ይኖራል። ህብረተሰቡ ደግሞ ይኖራል። እንግዲህ አሁን በአጠቃላይ በዚህ ሰሞን ውስጥ በነበረው ኮ ውጊያ እንደሚነግሩኝ ብዙ ሰው ነው የተገደለው ጋምቤላም ውስጥ። አዎ፣ ስንት ይሆናል እንደው በርሶ በርሶ ቁጥር፣ ሁሉም ጋር አሁን ሁሉም እና ሌሎችን ሁኔታ በግልጽ አይታወቅም። ወደዚህ ኖር አካባቢ ተዋጉ ትናዎች አሉ እነሱ የአባቡ በአቋርጦ እዛ ስለሄደ ስንት ሰው እንደገደ እንደ ሞተው በግልጽ አይታወቅም። ስምንት ነው እነሱ የሚሉት በዛ እነዚህ ከተማ አጠቃላይ የአኛኮች ብቻ አስር አስር ናቸው። ግን የንሱ አይታወቅም። እነሱ ነው የሚያወቀ። አሁን እርስ በርሳችን ከተማ ላይ ለመሄድ ስለማንችል ሁሉም አሁን በየቤቱ ነው የሚቀመጠው። አልፎ አልፎ ያው በከተማ ዙሪያ ኛኮች የተወሰነ ይሄዳሉ። ወንዶች ክለብ፣ ሴቶች አልፎ አልፎ ነው። እኗሮችን በዛ ቤታቸው ነው ከተማ ማየት አይችልም። ሞከረ ነበር ሁለት በማል እንደገና ተገደነ። ገሪ ሳ ደሞ አንድ ቁርስ ይበላለሁ ብሎ ደግሞ ሁለት ሰት እንደገና ተገደነ። ያው እዛ ተሸልሽገ ነው ያለ። እዛ ማረሚያ ቤት ስምንት ናቸው ነው ማረሚያ ቤት አስር ነው። እዚህ ውጭ ደግሞ በትት የተመቱት ሁለት ናቸው። እሺ አስራ ሁለት ናቸው አስር ሁለት ናቸው ማለት ግን የምስቱ አይታወቅም ራሳቸው ጋር ነው ያሉት። እንደገና እዛ ኦሚኛ ውስጥ ደግሞ እንደገና የተገደሉ አሉ ብለውኝ ነበረ። ሁለት ነው ሁለት ነው ሁለት ናቸው እነሱ እንደገና ደግሞ አስራ ሰባት ሰው መገደሉን ነግረውኝ ነበር። እዛ አቦቦ አካባቢም ማረሚያ ቤት ያሉ ነው እኮ ማረሚያ ቤት እንግዲህ ይሄ አስራ ሁለትና አስራ ሰባት ወደ ሰላሳ ሰው እኮ አካባቢ መሆኑ ነው አዎ የኒሱ አለ የሚለው የኛ ሰላሳ አምስት ነው የሚለው፣ ግን አይጣወቅም ራሳቸው ነው የሚያውቁት። ከሀምሳ በላይ ማጠቃላይ፣ ከሀምሳ በላይ ይሆናል። ከመቼ ጀምሮ ነው ከሀምሳ በላይ ሰው የሞተው? ባለፈው ወር ጀምሮ ነው። እርስ ብረ ወደ ኢቻን አካባቢ ሁለት ሰው የተገደለ፣ እዚያ አራት ሰው የተገደለ፣ እንደዛ የተቀማለለ ነገር ነው። ይመጣው ዛሬ የደረገ ታሪኩ ዝርዝር ዘገባና ምላሽ የሚጠይቅ የተያያዘ ነው። ሰሞኑንም እየተከታተልን የዛሬን የጋምቤላውን ውሎ ጨምሮ ይዘንላችሁ እንመለሳለን። ስለ ሁኔታው ዝርዝር ማብራሪያና መንግሥትም እየሰጠ ስላለው ምላሽ ለመጠየቅ ከክልሉ ፕሬዚደንት አንስቶ በተዋረድ ብዙ ጥረቶችን እያደረግን እንገኛለን። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮንም ለማግኘት እየጣርን ነው። ለማንኛውም ግን ስለ ሰሞኑ ሁኔታ ባለፈው አርብ አነጋግረናቸው የነበሩ የጋምቤላ የጸጥታ ኃላፊ ሀላፊ ፒተር ሪክሪክ እንዲህ ብለው ነበር። አሁን ከተማችን ሰላም ነው፣ ምንም ችግር የለው። ብጥብጥ አለበት የተባለው የአብቦ አካባቢ የተፈጠረ ነገር አለ። የአቦቦ ትንሽ ነገር ነበረ። የተወሰነ አንድ ሁለት ሰው ነው ቢዙን ቢዙ ቢዙት አይደሉም። ስለዚህ ትላንት ኮንትሮል ተደርጓል። ዛሬ ደግሞ ከተማችን በሰላም ውሏል። ህብረተሰባችን ወደ ነበረባቸው ቦታዎች ተመልሷል። ከተማችን የሚሉኝ ጋምቤላን ማለት ነው። በጣም ገንቤላ ከተማ አሁን በሰላም ነው። ህብረተሰባችን የኖሩት ምንም ችግር የለው አበባ ውስጥ ተፈጥሯል የተባለው ችግር እንዴት ኮንትሮል ተደርጓል? ምን አደረጋችሁ? እዛ የታሰረ ሰው ወይም ሌላ እርምጃ የተወሰደባቸው አሉ? ገና ነው፣ ገና ነው። መረጋጋት ላይ ነን። እዛ የደረሰ ጥፋት፣ አለመረጋጋት ካለቀ በኋላ ነው ሁሉም እርምጃ የሚወሰድ። ነገር ካለ ከመረጋጋት በኋላ እንዴት ተቆጣጠራችሁት ለማለት ነው። ምን አይነት እርምጃ ወሰዳችሁ? አይ ማለት የመንግት ኢሳብጅዎች አለዋ ስለዚህ ወድ ወድ አቆጣጠርናል። ምንም ችግር እንደሌለ ነው። የጋምቤላ የገጠር መንገዶች ስራ ቢሮ ምክትል ኃላፊ ተገድለዋል። እና እነማን ናቸው ለመሆኑ ጥቃት ያደረሱባቸው? እነሱ ላይ እሳቸው ላይ ገና ገና አልታወቅም። ማጣራት ላይ ነን ገና ማን እንደሆነ አልተረጋገጠም። ስለዚህ ሰላም ነው፣ ምንም ችግር የለም፣ ተረጋግቷል። እያንዳንድ ሰው ራሱ ስራ እየሰራ ነው። በአኝዋክ እና በሌሎች የአካባቢው የጋምቤላ ነዋሪዎች መካከልም ተፈጥሯል የተባለው ግጭት በምን ሁኔታ ላይ እንደሚገኝ መረጃ አለት? አይ የለም። በአኝዋክ እና በሌሎች ብሄር ቤተሰቦች ዘንድ የተፈጠረ ችግር የሁሉም ሳይሆን አንድ ሁለት ሰው ችግር ሲፈጠር ደግሞ በእነኝህ ሁለት ሰው ለአንድ ብሄር መፍረጅ አይቻልም። ስለዚህ ስለ አኝዋ ስለ ምናምን አይደሉም። የተወሰነ ሰዎች ነው ብዙ ጊዜ ፈጠሩ። አቶ ፒተር ሪክሪክ በጣም አመሰግናለሁኝ ለጊዜው። እች ቴንክ ዩ ቬሪ ማች። ክቡራትና ክቡራን አድማጮች ለዛሬ ያለው ሁኔታ ይህንን ይመስላል። ተጨማሪ መረጃዎችን ደግሞ አቀናብረን በነገው ምሽት ይዘንላችሁ እንመለሳለን።